ስፖርት ትላንት በሸኘነው የጎርጎሮሳውያን የ2017 በእንግሊዝ ፕሪምየር ሊግ ማንቸስተር ሲቲ የማይነካ አንበሳ ሆኑ። ሽቅብ እየተንደረደረ ነው። እስካሁን በፕሪምየር ሊጉ ካደረጋቸው 21 ጨዋታዎች 19ኙን በድል ተወጥቷል። ዓመቱ ትላንት ሲጠናቀቅ 102 ጎል ከመረብ አሳርፏል። በአንጻሩ ቼልሲ የሊጉን ክብር ባለፈው የጨዋታ ዘመን ማግኘቱ አይዘነጋም። ነገር ግን የአንቶኒዮ ኮንቴ ቡድን ማሽቆልቆል ቀንጥቷል። የቶትናሙ ተጫዋች ሀሪኬን በ2017 39 ጎሎችን ከመረብ በማሳረፍ ዓመቱ በስኬት የጨረሰ ተጫዋች ሆኗል። እስካሁን 21 ጨዋታዎችን ያስተናገደው የዘንድሮ የእንግሊዝ ፕሪሚየር ሊግ በሊጉ የመጀመሪያው አጋማሽ ብቻ ስድስት አሰልጣኞችን በውጤት ማጣት ሳቢያ ያሰናብቶ ነው ዓመቱን የጨረሰው። ጤና ይስጥልኝ እንደምሰምታችኋል አድማጮቻችን በዛሬው የስፖርት ዝግጅታችን እረፍት የማያውቀውን የእንግሊዝ ፕሪምየር ሊግ ቅዳሜና እሁድ እንዲሁም የዛሬውን የአዲሱን ዓመት ውሎ በአውስትራሊያና በቻይና እየተካሄደ ያለውን የሜዳ ቴኒስ ውድድርና ዛሬ የተከፈተውን የተጫዋቾች ዝውውር አካተናል። አብራችሁን ቆዩ። ስ ፕሪሚየር ሊግ ጨዋታ ቅዳሜ በርካታ ጎሎችን በማስቆጠር ቸልሲን የተጠገው የለም። ቸልሲ ዓመቱን ያጠቃለለው በጎል ተንቦሽብሾ ነበር። ቅዳሜ ዕለት ባደረገው የፕሪሚየር ሊግ 21ኛ ጨዋታው ስቶክ ሲቲን አምስት ለምንም አሸንፏል። በስታንፎርድ ብሪጅ የተደረገው ጨዋታ የመጀመሪያው ግማሽ የተጠናቀቀው በቸልሲ 3 ለ 0 መሪነት ነበር። በግሩም የጨዋታ ብልጫ ውድድሩን ያጠናቀቁት አሰልጣኝ አንቶኒዮ ኮንቴ ዛሬ ዓመቱን በጥሩ ሁኔታ ጨርሰናል ለኛ፣ ለደጋፊዎቻችን፣ ለክለባችን፣ ለተጫዋቾችና ለኔም ሲሉ ደስታቸውን ለጋዜጠኞች ገልጸዋል። ካለፉት ዘጠኝ ተከታታይ ጨዋታዎች የመጀመሪያውን ድል ያገኘው ቦርንማውዝ ኤቨርተንን ሁለት ለአንድ በማሸነፍ ከፕሪምየር ሊጉ ወራጅ ቀጠና ወጥቷል። ጎሎቹ የተገኙት ብሪያን ፍሬዘር ከረፍት በፊት በ33ተኛውና ከረፍት መልስ በ88ኛው ደቂቃ ነው። ዋትፈርድ በሜዳው ባደረገው ጨዋታ ጎል ከመረብ ለማድረስ ቅድሚያውን ቢይዝም ከረፍት መልስ በተከታታይ በተቆጠሩበት ጎሎች በሰዋንሲ ሁለት ለአንድ ተረቷል። ስዋንሲን የቅዳሜ ለድሉ ኮራጅ ቀጠና አላረቀውም እንጂ፣ ሃደርስፊልድ ከበርንሌ፣ ኒውካስል ከብራይተን፣ ማንቸስተር ዩናይትድ ከሳውስ አምብተን ሁሉም ባዶ ለባዶ ተለያይተው ነጥብ ተጋርተው ወጥተዋል። ጨዋታው በተጀመረ ሁለት ደቂቃዎች ጄሚ ቫርዲ ከሪያድ ማሬዝ የተሻገረለትን ኳስ በሊቨርፑል መረብ ላይ በማሳረፍ እንግዶቹ ሌስተሮች ቀዳሚ ያደረጋቸው ይህ ውጤት ሳይቀየር በቆየ ቁጥር ደግሞ የአሰልጣኝ የርገን ክሎብ ቡድን በሜዳቸው ድል በቀላሉ እንደማይመጣ ሳየ በሌስተር አንድ ለዜሮ መሪነት እረፍት መውጣታቸው ደግሞ የበለጠ ጨዋታውን አጓጉ ያረገው ሌስተሮች እንደጀመሩት በድል አሊያም ነጥብ ተጋርተው መውጣት የሚያስችላቸውን አጋጣሚ የግብፁን ዓለም አቀፍ ተጫዋች መሐመድ ሳላን መያዝ ባለመቻላቸው ሁለት ለአንድ ተሸንፈው ወደ ቤታቸው ተመልሰዋል። ማህመድ ሳላህ ከረፍት መልስ በ52ኛው ደቂቃ ሊቨርፑልን አቻ አደረገ። ቆይቶም በ76ኛው ደቂቃ ለራሱም ለቡድኑም ሁለተኛውን ጎል በማስመዝገብ አሮጌውን ዓመት በፌሽታ አጠናቋል። ሊቨርፑል ዛሬ በርንሌይን ይገጥማል። ክሎፕ በአስር ቀናት ውስጥ አራተኛ ጨዋታቸው ነው። በተመሳሳይ ሌስተሮች ሀደርፊልድ ታውንን ያስተናግዳሉ። ምናልባት ጨዋታው ከሽንፈታቸው የሚያገግሙበት ይሆናል ተብሎ ይጠበቃል። ትላንት የተደረጉት ሁለት የፕሪምየር ሊግ ጨዋታዎች ባቻ ነጥብ ተጠናቀዋል። የአርሰን ቪንገር ቡድን ከዌስት ብሮም ጋር ባደረገው ጨዋታ የዌስትብሮምሽ ተከላካይ ማክሊንን ገጭታ ከምርብ ያረፈችው ኳስ ጨዋታው ሊጠናቀቅ ሰባት ደቂቃ ሲቀረው አርሰናሎች መሪ አደረገች። በ89ኛው ደቂቃ የመሀል ዳኛው ማይክዴን በሰጡት አወዛጋቢ ፍጹም ቅጣት ምት የተገኘው ጎል ዌስት ብሮሚችን አቻ አደረገና አንድ ለአንድ በሆነ ውጤት ተጠናቀቀ። አርሰናል እሮብ የደርቢ ጨዋታውን ከቸልሲ ጋር ያደርጋል። በተከታታይ 18 ጨዋታዎችን ሳይሸነፉ ሽቅ ቢከንፉ የነበሩት ፔፕ ጋርዲዮላ ዓመቱን ያጠናቀቁት ባልተጠበቀ ነጥብ መጣል ነበር። ከክሪስታል ፓላስ ጋር ጎል ማግባት ተስኗቸው ባዶ ለባዶ በተጠናቀቀው ጨዋታ ክሪስታል ፓላሶች በተጨማሪ ሰዓት ፍጹም ቅጣት ምት አግኝተው ነበር ነገር ግን የማንቸስተር ሲቲው በረኛ ኤደርሰን መልሶባቸዋል። ሲቲ ባዶ ለባዶ ተለያይቶ ነጥብ ተጋርቶ ቢወጣም ፕሪሚየር ሊጉን በንጹህ 14 ነጥብ ልዩነት በመምራት ነው ዓመቱን ያጠናቀቀው። ፕሪሚየር ሊጉን ማንቸስተር ሲቲ በ59 ነጥብ ሲመራ ቼልሲ በ45 ነጥብ ይከተላል። ማንቸስተር ዩናይትድ በ44 ነጥብ ሶስተኛ ሲሆን ሊቨርፑል በ41 ነጥብ አራተኛ ደረጃ ላይ ይገኛል። ዌስትሃም፣ ዌስት ብሮም እና ስዋንሲ እንደ ቅደም ተከተላቸው በወራጅ ቀጠና የተቀመጡ ቡድኖች በመሆን አዲሱን ዓመት ጀምረዋል። በእንግሊዝ ፕሪምየር ሊግ የአዲሱ ዓመት ጨዋታ ዛሬ ከቀጥር ጀምሮ ብራይተን ከቦርማውዝ፣ በርንሌ ከሊቨርፑል፣ ሌስተር ከሃደርስፊልድ፣ ስቶክ ከኒውካስል፣ ኤቨርተን ከማንቸስተር ዩናይትድ በሚያደርጉት ጨዋታ ቀጥሎ ይውላል። ነገ ክሪስታል ፓላስ ወደ ሴንት ሜሪ ስታዲየም በማቅናት ሳውዛምፕተንን ሲገጥም፣ ማንቸስተር ሲቲ ዋትፎርዱን ያስተናግዳል። ወደ ጣሊያኑ ሴሪ ኤስና ቀና ቅዳሜ ዘጠኝ ጨዋታዎች ተስተናግደዋል። ፊሮንቲና ከኤሲ ሚላን፣ ሮማ ከሳሱኖ በተመሳሳይ አንድ ለአንድ ሲለያዩ ኢንተር ሚላን ከላዚዮ፣ ቶሪኖ ከጃንዋ ባዶ ለባዶ በመለያየት ነጥብ ተጋርተው ወጥተዋል። ቬሮና በጁቬንትስ 3 ለአንድ፣ ቦሎኛ በኦዱኒዚ ሁለት ለአንድ፣ አትላንታ በካላሪያ ሁለት ለአንድ ተሸንፈዋል። ሳምፓዶሪያ ስፓልን ሁለት ለዜሮ የሴሪያው የመጨረሻ ቡድን ቤንቤንቶ የመጀመሪያ ጎሎን በኪዮቫ ላይ በማስቆጠር አንድ ለዜሮ አሸንፏል። 19 ጨዋታዎችን ያስተናገደው የሴሪያ አ ናፖሊን በ48 ነጥብ ሲመራው፣ በአንድ ነጥብ የተበለጠው ጁቬንትስ በ47 ነጥብ ይከተላል። ኢንተር ሚላን በ41 ነጥብ ሮማ ደረጃ ላይ ይገኛሉ። የተጫዋች ቅጣት። የማንቸስተር ዩናይትዱ ተከላካይ አሽሊ ያንግ ባልተገባ ኃይለኛ ግጭት ጥፋት በመስራቱ በእንግሊዝ እግር ኳስ ማህበር ቅጣት ተበይኖበታል። ከትላንት በስቲያ ቀዳሚ ማንቸስተር ዩናይትድ በኦልትራፎርድ ከሳውሳምፕተን ጋር ባደረገው ጨዋታ ዱሳን ታዲክን በክርኑ በመምታቱ ነው ቅጣቱ እየተበየነበት። ባዶ ለባዶ የተጠናቀቀውን ጨዋታ የመሩት ዳኛ በወቅቱ የተሰራውን ጥፋት ሳያዩት አልፈዋል። ተጫዋቹ በእንግሊዝ እግር ኳስ ማህበረሰብ ለቀረበለት ክስ ትላንት ጥፋቱን በመቀበሉ የእግር ኳስ ማህበሩ ለሶስት ወር ከጨዋታ አግዶታል። በተመሳሳይ የስዋን ሲቲ ተከላካይ ኬሊናውቶን የዋትፈርድ ተጫዋቹን ስቲፋኖ ካካን በመርገጡ ለሶስት ወራት ከጨዋታ መታገዱን ዛሬ ማለዳ የወጡ ጋዜጦች አስነብበዋል። የተጫዋች ዝውውር ምንም እንኳን ክለቦች ከሚፈልጓቸው ተጫዋቾች ጋር የድርድርና የስምምነት ስራቸውን አስቀድመው ቢጀምሩም የተጫዋች ዝውውር መስኮት ዛሬ በይፋ ተከፍቷል። ሪያል ማድሪድ 120 ሚሊዮን ፓውንድ ለቼልሲው ኤደን ሀዛርድ ዝውውር ለመክፈል እንደተዘጋጀ ሰን የተሰኘው ጋዜጣ አስነብቧል። የቀድሞ የቸልሲ ተከላካይ ዲያጎ ኮስታ ለአትሌቲኮ ማድሪድ ተሰልፎ እንደሚጫወትም ይፋ የሆነው በያዝነው ሳምንት ነው። ስፔናዊው ዲያጎ ኮስታ ከመስከረም ወር ጀምሮ በላሊጋው ጨዋታ ለመሰለፍ ፍላጎት የነበረው ቢሆንም ክለቡ ተጥሎበት በነበረው በተጫዋቾች ዝውውር ጊዜ ገደብ ሳቢያ ሳይሳካለት ቆይቷል። አትሌቲኮ ማድሪድ ከነገ በስቲያ ሮብ በሚያደርገው በንጉሱ ዋንጫ ጨዋታ ላይ ኮስታ ምናልባት ተሰላፊ ይሆናል የሚል ግምት አለ። በነገራችን ላይ የስፔን ፕሪሚየራ ሊጋ ከ19 ቀናት ረፍት በኋላ ፊታችን ቅዳሜ በሚደረጉ አራት ግጥሚያዎች ተመልሶ ይጀመራል። የ26 ዓመቱ የአትሌቲኮ ማድሪዱ አንቶኒዮ ጎሜይዝን ለመግዛት ፍላጎት ያላቸው አሰልጣኝ ጆሴ ሞሪኞ የማንቸስተር ዩናይትድ ክለብ ባለቤቶች ገንዘብ እንዲለቁላቸው ጠይቀዋል። የሜዳ ቴኒስ ሆፕማን ካፕ 30 ወይም የ2018 የጎርጎሮሳውያን ማስተር ካርድ ሆፕማን ካፕ የሚል መጠሪያ በተሰጠውና አውስትራሊያ ፐርስ በሚካሄደው የሜዳ ቴኒስ ውድድር ስምንት አገሮች ተካፋይ ሆነውበታል። ቅዳሜ በወንዶች በምድብ ላይ በተደረገው ጨዋታ የ21 ዓመቱ ራሽያዊ ካርን ሃቾቭ በአሜሪካዊው ጃክሶ ኩለት ለአንድ ተረቷል። በዚሁ ምድብ ሮጀር ፌዴረር ዩቺ ሱግታን ሁለት ለዜሮ አሸንፏል። በዚህ ምድብ በሴቶች እንደ ወንዶች ሁሉ አሜሪካ ራሽያን፣ ስዊዘርላንድ ጃፓንን ረድተዋል። ትላንት በምድብሃ በተደረገው ተመሳሳይ ውድድር ደግሞ በሁለቱም ፆታ የአውስትራሊያ ተወዳዳሪዎች አሸናፊ ሆነዋል። በተመሳሳይ ቅዳሜ ዕለት በተጀመረው የቻይና ሸንሄዝ ኦፕን የዓለም የሜዳ ቴኒስ ውድድር ኤርና ካሚሊያ ቡጉ ቻይናዊቷን ሊዩን ሁለት ለዜሮ ረታለች። በአውስትራሊያና በቻይና እየተካሄዱ ያሉት የሜዳ ቴኒስ ውድድሮች በዚህ ሳምንት መጨረሻ ይጠናቀቃሉ። ለዛሬ ያዘጋጀን የስፖርት ዘገባ ይኸው ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ሳምንት